የፊደል አዝመራ የከበደ ሚካኤል ግጥም ታወሰህ አሉ አዲሱ፣ ያስታውሳል የከበደ ሚካኤልን የግጥም አዝመራ ግን የለም ወዲህ ነው። ፊደሎች ስለተዘሩበት የጥበብ አውድማ ልናወራ ነው፣ ስለ ጥበብና ትሩፋቱ። አውድማ ብትል አዲሱ፣ ቃሉ ጭምር ሳይዘነጋ አልቀረም ልትል የዳዳህ ይመስላል ይመስለኛል። ለመሆኑ እንደምን ያለ ፈጥኖ የሚከሰትልኝ የጥበብ አውድማ ትምህርት ቤት ነው። እውቀት የሚቀሰምበት መድረክ ነውና ወዲሁም ቅድም ያነሳ ናቸው የከበደ ሚካኤልን የሐሳብ መስመር ይከተላል። እዚህ ላይ ግን አዲሱ የተጠቀምኩት ያየሁትን የእንግዳችንን አንድ ሥራ ለመግለጽ ነው። የተበተኑ ፊደሎች ናቸው ወደ ፎቶግራፍ ጥበብ ባለሙያው ዮሐንስ አስረስ መኖሪያ ቤት ጎራ ያደርገናል። ከዋሽንግተን ዲሲ ከተማ ወጣ ብላ ከምትገኘው የሲልቨር ስፕሪንግ ከተማ ነዋሪ ነው። ወዲህ ወደ ዩናይትድ ስቴትስ ከመጣ ስምንት ዓመታት ሆነውታል። አሁን የምንገኘው ከሲልቨር ስፕሪንግ መሃል ከተማ ከሚገኝ አንድ የመኖሪያ አፓርታማ ህንፃ አጠገብ ነው። የዮሐንስን ለማነጋገር ሶስተኛ ፎቅ ላይ ወደምትገኘው የዮሐንስ አነስ ያለች ባለ አንድ ክፍል የመኖሪያ አፓርታማ እያመራን ነው የክፍሉን ደጃፍ ዘልቀናል። በአውደ ትዕይንት መልክ ቦግ ቦጎ የተደረደሩ የተለያየ ፎቶግራፍ ሥራዎቹ ይታያሉ። ተፈራ ካሜራውን በሚፈለገው አይነትና አቀማመጥ በማሰናዳት ላይ ነው። ከዮሐንስ ጋር አንዳንድ ነጥቦችን እያነሳሳን ነው። ዝግጅቱ እንደተጠናቀቀም ወጋችንን ለመጀመር እንሆ ተመቻችተናል። የፎቶውን ምስል በድምፅ ዮሐንስ አስረስ ጥሩ ነ አቤት ቤት፣ መኖሪያ ቤትህ ነው፣ የጥበብ ስራዎች መስሪያህ ነው፣ መዝናኛህ ነው፣ በተለያዩ ስራዎች ተከበህ ነው የምናየ ። ሁሉም ነው ቢሮዬም ነው መኖሪያዬም ነው ሁሉም ነገሬ ነው። ሁሉም ነገሬ ነው የምትለው መንገድ የሚያስኬድ ይመስላል። የተለያዩ ዘርፍ ያላቸው የጥበብ ስራዎች ናቸው ያሉት። ከበር ካሉት የፎቶግራፍ ስራዎች እንጀምራለን። ሌሎች ጥቅም ባላቸው ስራዎች የተረጎምካቸው የጥበብ ስራዎችም አሉ፣ ታስረዳናለህ እስኪ ንገረን። በር ላይ የምመለከተው የጥልፍ ፎቶግራፊ የተነሳ ጥልፍ ነው። የሚበሩት ከበሮዎች ጋር ከመድረሳችን በፊት፣ ይሄ ጥልፍ ቤተ ክርስቲያን አንድ ጓደኛችን ነጠላውን አድርጎት ጸበል ይቀዳ ነበረ እና እኔ እያስቀደስኩ ነው ሳየው፣ በጣም ደስ አለኝ። ጸበል እየቀዳ ኔ በስልክ ያነሳሁት እና ከዛ በኋላ ልክ ስንጨርስ ጥበብን ወድጀዋለ ፎቶ ላነሳው ፈልጋለሁ አልኩት። ልጁም ስለሚያውቅ ምን እንደምሰራ ስለሚያውቅ አውልቆ ነው የሰጠኝ ነጠላውን። ተዋስኩኝ ካሜራ እጄ ላይ ስለነበረ እዛ ወንበር ላይ ያነሳሁት። ከዛ በኋላ ው እንደምታዩ እዛ አይነት ቦታ ሊመጣ የሚችል ሀሳብ ምናልባት ብዙ ስሜቶችን የሚያመጣ ነው። መንፈሳዊ ነገር ያለበት ቦታ በመሆኑ ጥበቡ ተደግድጎ የሚደረግበት የሚለበስበትም የተለየ ስሜት ያመጣ ይሆናል። ሌላ ቦታ ብታየው የሚመጣል ይመስልሃል? የሀሳብ አላቅም፣ በእውነቱ እንደሆነ አላቅም። አጋጣሚ ነው ሳየው እና ሳየው ውስጥ ይበቃል። እዚህ የኛ የሆኑ ጥበቦችን አርቶችን ሳይው ላይ ቆሜ ማየት ማድነቅ እወዳለሁ እና ምንም አላልኩም። በስልክ ያንስቼ ነው ያነሳሁት። ከዛ በኋላ ሳሳየው እሱም ገረመው። ከዛ በኋላ አውልቆ ሰጣኝ። ካሜራ እጄ ላይ ስለነበረ አነሳት። ያው ለሱም ለኔም ደስ የሚል ስራ ቶሎ የሚመጣ ስላልሆንም ጭምር ነው። ከበስተጀርባ ሁለት ከበሮዎች እናያለን። ልክ በቀጥታ ቃላት ሊነገር በሚችል ገና ስመለከታቸው የመጣልኝ ሀሳብ ቀደም ብዬ እንዳልኩት የሚበሩ የሚመስሉ ከበሮች ናቸው። ከፍ ብለው የሚያርፍባቸውን መዳፍ እየጠበቁ ሲዘገይባቸው ራሳቸው ሊጋጩ ያስቡም ይመስላል። ነገርን እንዴት አነሳቸው? የት አነሳቸው? ይህንን ያነሳሁት ኦልሞስት ሁለት አመት ይሆነዋል። የደብረ ገነት መድኃኔዓለም ቤተክርስቲያን የፈንድሬዚንግ ፕሮግራም ነበረ እዚህ ቨርጂኒያ ውስጥ የገንዘብ ማሰቢያሰቢያ ሶሪ፣ እዛ ላይ የነበረ ስነ ስርዓት ላይ መዘምራኖቹ ዘምረው አስቀምጠዋቸው ሌላ ዝግጅት እየተካሄደ ነበር፣ እና አቀማመጣቸው በጣም ይገርም ነበረ። እኔም ቁጭ ብዬ ነበረ፣ እና ቁጭ እንዳልኩ በቃ አይኔ እነሱ ላይ ያረፈ፣ በቃ ምንም አላልኩ። መሬት ላይ ቁጭ ብዬ ነው ያነሰዋቸው። ያው እንደምታየው፣ ለእኔ አይደለም ለሁሉም ሰው ደስ የሚል ትርጉም ያለው እንትን የሚሰጡ ህይወት አላቸው። ህይወት ድምፁን የምንሰማ ይመስላል። ገነና አድርገን ካሰብ ነው በጣም በጣም የምወደው እና የተለየ ስሜት የሚሰጠኝ ስራዬ ነው። በጣም ነው ደስ የሚለኝ ይህን በማድረግ የፎቶግራፍ ጥበብ ጥበብነቱን እስኪ ያዘነጋን ድረስ ዛሬ ዛሬ በእጃችን ባለ ስልክ የምናነሳቸው ስዕሎች ጥሩ ሆነው መውጣታቸው ከጀርባ ያለውን የጥበብ ችሎታ የአነሳስ ሁኔታ፣ የብርሃኑን፣ የቀለማቱን ስብጥር እንዳንረዳ የሚያደርጉን የቴክኖሎጂ ውጤቶች እጃችን እየገቡ ነውና እንዲህ ለየት ያለ ስራ ያስታውሳል። ጥበብ ነው ዛሬም፣ ካሜራ ብቻ ደቅሞ የሚነሳ አይደለም የሚለውን ይህን ሀሳብ ምናልባትም ዘለቅ ብለህ እንድትገፋበት ጨዋታ እንዲኖረም በተለይ ስራዎች ውስጥ እናያለን። ከግርጌ አንድ ፎቶግራፍ እናያለን። ስዕል ይመስላሉ ስራዎች። እስኪ ንገረን፣ ከኔ የትረካ ሀሳብ ይልቅ ያንተ ስዕል ብዙ ይናገራል። ና ሁለት ሰዎች፣ አንድ ሴት፣ አንድ ወንድ፣ አህያ እየነዱ ተራራው፣ የመንገዱ ተዳፋቱ ለየት ያለ ስሜት የሚሰጥ ፎቶግራፍ ነው የምናየው። ቦታው የት ነው? እንዴት አነሳሃቸው? ምናልባትም ሰዎቹም ባልና ሚስት ይላል። የእንግሊዝኛ ስሙ እስኪ አስረዳ ነው። እነዚህ የተነሱት ኢትዮጵያ ሄጀ ነበር አንድ አመት ተኩል በፊት ቦታዎችን ዞሬ ማየት ወዳለው ብዙ ቦታዎችን አነሳለው። እና አጋጣሚ ላሊበላ አድረን ወደ አክሱም ለመሄድ ካደርንበት ሆቴል ወደ አውሮፕላን ማረፊያ ስንሄድ ጠዋት ነበረ። እነዚህ ባልና ሚስት ያልኳቸው ሰዎች አንተ ነህ ያጋባቸው ወይስ በእርግጥ ባልና ሚስት ናቸው? በእርግጠኝነት ይመስላሉ፣ ስታያቸው በጣም ይመስላሉ። እና ከኋላቸው የምታየው የሚያምር ተራራ አለ አህያ ያለ በባዶ እግር በእግራቸው ነው የሚሄዱት፣ እና እሳይ በቃ የጠዋት ብርሃን አርፎባቸው ነበረ። የሚሄድበትን መኪና አስቆሜ ግን አላዩኝም። ከኋላ ሁኜ ነው ያነሷቸው የተከተል ከነሳ ከኋላ ሁኜ አንስቻቸው ተመልሼ መኪና ውስጥ ገብቼ ነው የሄድኩት። እና አሁን እንደዚህ ሆነው ሳይሆን በጣም ደስ ይለኛል። እኔም ምና አንዳንዴ አንተን የሚያስደስትን ነገር ሌላውን ማስደሰት የሚቻል ከሆነ እሱ ጥሩ ነው። የአንተና የኔ እይታ የተለያየ ነው፣ ግን የኔ እይታ አንተ ማስደሰት ከቻለ እሱ ነው የፎቶግራፈር ጥበቡ ትርጉም ፍለጋው እንዲቀጥል እድልም ይሰጣል። ሰዎቹን ታያለ። የመሬቱ አቀማመጥ ለየት ያለ ነው። ቦታው የት ነው? ላሊበላ። ላሊበላ ከከተማው ወጥተን ወደ አውሮፕላን ማረፊያው እየሄድን ነበረ። ቶሎ ብሎ የሚመጣውም በሀሳብም በጉዞም የሚደረገው ላሊበላ ዋናውም ቤተ ክርስቲያናቱ ያሉበት ቦታ ነው የሚሄደው። ከዚያም በፊት ሌላ ትይንት አለ። ግሩም ነው። በአደራደርህ ቤትህ በተሰለፉበት መንገድ ነው እየሄድን ያለ ነው። ስብጥራቸውን እያለፍን በተለይም ደግሞ ሌላ የጥበብ ዘርፎችም ስላሉ እነሱንም እንቃኛለን። ከወዲያ ማዶ የጎንደር ፋሲለደስ የሚመስል ፎቶግራፍ ነው የማየው፣ ግን ለየት ይላል። ከለመድ ነው ፎቶግራፍ ወጣ ያለ ነው። ምንነቱን እና እንዴት እንደተነሳጫው ተነስክለ ይሄ ጎንደር ፋሲለደስ ድሮ በአጼ ፋሲል የመዋኛ ገንዳ ነው ተብሎ ነው የሚታመነው። እና በአሁኑ ሰዓት በዓመት አንዴ ውሃ እየተሞላ የጥምቀት ስነ ስርዓት የሚከበረው እዚህ ቦታ ላይ ነው። እና እጅግ በጣም ብዙ ቱሪስቶች ይሄዳሉ። ከሀገራችንም የተለያዩ ክፍለ ሀገሮች ወደዛ ይሄዳሉ። እና ይሄ ውሃው የሚሞላው ለጥምቀት በዓመት አንዴ ስለሆነ ከሳምንት በፊት ነው ቀድሞ የሚሞሉት። ትልቅ ነው እንደምታየው፣ መዋኛም ስፍራ ነው እና ያንን ለመሙላት የጀመሩበት ሰዓት ሳምንት እንደሚወስድ መረጃው ነበረኝ። ቀድሜ ሄድኩኝ። አንደኛ ቀኑ ከደረሰ ብዙ ሰው ይኖራል፣ ቱሪስት ይኖራል። እንደዚህ በአማራ ሁኔታ ልታገኘው አትችልም። ስለዚህ ይህንን ፎቶ ለማግኘት አንድ ሳምንት ቆይቼ ብቻውን አገኘው ብቻውን አገኘሁት። ተሳክቶልኛል። በጣም ግሩም ነው። እሱም በሁለቱም ሳይድ ልታየው ትችላል። ነጸብራቁን፣ ውሃ ጥርት ባለ ውሃ ላይ አርፎ በውሃ ውስጥ ስዕል እንደሚታየው በእርግጥም ጥሩ አድርጎ ይታያል። ከበስተግርጌው ሌላ ምናልባትም የማይታወቅ የሚመስል ቤትና በቀስት ቅርጽ የተሰራ ከውስጡ በርቀት የሚታይ አነስተኛ ፎቶግራፍ ያለው ምንድን ነው እሱ? ይህም እዛው ጎንደር ውስጥ ነው። ደብረ ብርሃን ስላሴ ይባላል። በጣም ከቆዩት አብያተ ክርስቲያኖች አንዱ ነው ኢትዮጵያ ውስጥ እና እሱን ያው ጎንደርን ሲጎበኝ ያው የፋሲል የህንፃ አሰራር አለበት። ውስጡ ቤተ ክርስቲያኑ ዙሪያው አጥሩም አለው። ይሄ የምናያቸው አርኮቹ ማለት ነው እና ከአርኮቹ ስር በር አለ እንደምታየው እና እንደዚህ ቤተ ክርስቲያኑን እየዞርኩ እያለ ከግቢ ውጭ ነው ያለሁት፣ እና አጥሩ ውስጥ ቤተ ክርስቲያኑ ይታያል። እኔ ውጭ ነኝ። እና እሱን ሳየው በቃ ይሄን ነገር ማስቀረት አለብኝ አልኩኝ እና ልክ ፎቶ ሳነሳው አርኩም ወጣ፣ ከውስጥ ቤተ ክርስቲያኑ ወጣ። በጣም የገረመኝ አርኩ ላይ ያሉት የሸረሪ ድሮች ሁሉ አልቀሩም። እና እሱን ሳየው ደግሞ በጣም የበለጠ የበለጠ ተደሰትኩበት በፎቶ እና ደብረ ብርሃን ስላሴ ጎንደር የተለየ ስሜትም ያሳድራል። ቅርጹ ሆን ተብሎ በተቀመጠ አቀማመጥ የተነሳ ነው የሚመስለው። ብዙ ጊዜ አዘውትረን ከምናነሳው አነሳስ ለየት ታደርገዋል፣ ጥበብነቱ መጉላቱን ያሳያል። አሻግረን በጣም የምናውቀው ቅርጽ ወይንም ታሪካዊነቱ የገነነ በዓለም ዙሪያ የሚታወቅ ቅርጽ ግን ከዚህ ቀደም ከምናውቀው እይታ ወጣ ባለ መንገድ የተነሳ ፎቶግራፍ እናያለን። የላሊበላን ቤተ ክርስቲያን ነው የምናየው። ቤተ ጊዮርጊስን በምናውቀው መልኩ አይደለም ያነሳው። እስኪ ያስረዳ። ለመጀመሪያ ጊዜ ነው ሄድኩት እና መንፈሴን እዛ ጥዬ የመጣሁበት ቦታ ነው። ኢትዮጵያ ውስጥ መቼም ብሄድ የማልቀርበት ቦታ ካሁን በኋላ ላሊበላ ነው በእውነቱ ከሆነ አንድ ቀን አድሬ የመጣት አይበቃም። አይደለም፣ አንድ ቀን ሳምንት እዛ በቆይ የሚሰለች ቦታ ሌሎችን፣ አነሳው እንደምል ከተለመደ ውጪ የፎቶግራፍ አይን የሚሆን ወይ የተሰጠኝ መክሊት አላቅም። ሌላው ከላይ ነው አለኝ፣ እኔም ከላይ አንስቼዋለሁ። ግን እስኪ ደግሞ ልሞክር ብዬ ከስር ነው ከደረጃ ስር ተንበርክኬን ያነሳት እና እንደምታየው ውብ እና ለየት ብሎ ወጥቷል። እሱም በጣም ደስ ይለኛል። በሩን፣ መስኮቶችን በተሻለ ቅርበት እናያቸዋለን። በአንተ ፎቶግራፍ ደረጃው ስር ነው ተኝቼ ተንበርክኬ ያነሳሁት። በሌላው አንግልም ያነሳሁት ፎቶ አለ። እንዴት አይነት ነው እሱ? ደግሞ አሁን ያነሳሁት ከፊት ለፊት ነው። ከጎን ስቴት ደግሞ የተገለጸ መጽሐፍ ነው የሚመስለው። እሱም ያው እንደዚህ ለፕሪንት አድርጌ አላወጣሁትም እንጂ ኋላ ላይ አድማጮች፣ በድምፅ ለተመልካቾቻችን በስዕል እናጋራለን። ፎቶግራፍ እንመለከታለን። የተገለጸ መጽሐፍ ይመስላል። የሚስብ ይመስላል ከፎቶግራፍ ስራዎች ልንሻገር ነው ገረፍ ገረፍ አድርገን የመጨረሻ ብናደረግ ሶስት ፎቶግራፎች ያለው ሲያማዶ የምናያቸው አባት በጠዋፍ ብርሃን መጽሐፍ የገለጡ ሰው እናያለን መንፈሳዊ መጽሐፍ ነው የሚመስለው ጥሞ ናቸው ማን ናቸው የተነሱ እኚህ አባት እዛው ላሊበላ ውስጥ ነው በእርግጠኝነት አላስታውስም የትኛው ቤተ ክርስቲያን እንደሆነ ቤተብዙ አብያተ ብዙ አብያተ ክርስቲያኖች ስለያየሁኝ የትኛው እንደሆነ በእርግጠኝነት አላስታውስም፣ ግን እዚያው ላሊበላ ውስጥ የሆነ አስታውሳለሁ። እና እኔ በሄድኩበት ሰዓት እኚህ አባት ጸሎት ላይ ነበሩ። ምን አይነት ሰዓት ነው? በኢትዮጵያ ሰዓት አቆጣጠር ወደ አስር ሰአት በዚህ ሀገር ወደ ፎር ኦክላክ አካባቢ ከሰዓት በኋላ ነው። እና ጸሎት ላይ ነበሩ። አላዩኝም። ሳያቸው ግን እጅግ የሚመስጥ ብርሃናቸው የያዙት ጠዋፉ መጽሐፍ፣ አገላለጣቸው መጽሐፉ የተደጎሰበት ጨርቁ ሁሉ ነገር እና በቃ እሳቸው አላዩኝም። ይህን ምስል ማስቀረት አለብኝ በሚለው አነስተዋቸው። ካሁን በኋላ ሎጎ ሳይሆኑ አይቀሩም ብዬ አስባለሁ። በጣም መታወቂያ ምልክት በልማድ እንደዚህ ነው የሚደረገው ዮሐንስ በጠዋፍ ብርሃን ነው መጽሐፍ የሚነበበው ሆን ተብሎ ተዘጋጅቶ የተሰራ ነው የሚመስለው ቤት ውስጥ ነበሩ እና እንትን መብራት አልነበረ የመስኮት ብርሃን ነበረ በዚህ በኩል እንደምታየው ብርሃን አለባቸው እና ያው ጨለማውን ለማሸነፍ የግድ ብርሃን ስለሚያስፈልግ ጠዋፍ ያስፈልጋቸዋል ለዛ ይመስለኛል ጠዋፍ ይዘው ሲያበሩ ፊታቸው ላይ ያረፈው የጠዋፉ ብርሃን በጎን ደግሞ በመስኮት የመጣው ብርሃን እጃቸው ላይ ሲያርፍ ለእኔ ልዩ ስሜት ነው የሚሰጠኝ። ለዚህ ነው ቶሎ ብዬ እሳቸው ወደ ሌላ ሳያደርጉ እሳቸውንም ላለመረበሽ ቀስ አድርጌ አንስቻቸው ቶሎ እንትን ያልኩት። ከእሱ ተሻግረን የምንመለከታቸው ስራዎችህ በፎቶግራፍ ዘርፍ ከተመለከትናቸው ለየት ይላሉ። ለጥቅምም የሚውሉ ቀደም ብዬ ጠቆም አድርግ ያለው እስኪ ንገረን። እዚህ ጋር በፊደል ሙሉ ማለት ይቻላል። በፊደል በጨርቅ ላይ የተሰሩ አሉ። በወረቀት ሳጥን ልበለው፣ በሱ ውስጥ የተቀመጡ የህፃናት መማሪያ የሚመስል የፊደላት ቀለም እናያለን። ፊደል የፈሰሰበት ቤትህን የሚያደመቀ መጋረጃ ጭምር እናያለን። እስኪ ያጫውተን። አድማጮች ከፎቶግራፍ ጥበብ ባለሙያው ዮሐንስ አስረስ ጋር የጀመርነው ወግ አልተቋጭም። በሌላ ፕሮግራማችን እንመለስበታለን። የቪዲዮ ሙሉ ቃለ ምልልሳችንም በቅርቡ በድረገጻችን ላይ ታገኙታላችሁ።